ወደ ሥልጣን ኃላፊነት ከመጡ በኋላ የመጀመሪያው የሆነውን ጋዜጣዊ መግለጫ ዛሬ የሰጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የእርሳቸውም ሆነ የድርጅታቸው ፍላጎት በኢትዮጵያ በእውነተኛ ምርጫ ተመርጦ ማገልገል እንደሆነ ገልጸዋል። የምርጫው ጊዜ እንዲተላለፍ እንደማይፈልጉም ተናግረዋል። በሶማሌ ክልል ሲፈጸም የነበረው የሰብአዊ መብቶች ጥሰት በእውነተኛው ዓለም ውስጥ ይደረጋል ተብሎ ለማመን እንደሚያስቸግርም ተናግረዋል። መለስካቸውማ ዝርዝሩ አለው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአራት ወራት በፊት የሥልጣን መንበራቸውን ከያዙ በኋላ ለመጀመሪያ ጊዜ በጠሩት ጋዜጣዊ መግለጫ ጋዜጠኞች አያሌ ጥያቄዎች አንስተዋል። በዚህ ከሁለት ሰዓት ተኩል በላይ በወሰደ ጋዜጣዊ ጉባኤ ላይ ከቀረቡት ጥያቄዎች መካከል አንዱ የምርጫን ጉዳይ የተመለከተ ነበረ። እንደ ጥያቄው ከሆነ በአገሪቱ ለውጥ መታየት የጀመረው ጠቅላይ ሚኒስትሩ ስልጣን ከያዙ በኋላ ነው። ይሄ ደግሞ በጣም አጭር ጊዜ ስለሆነ ሀገራዊ ምርጫው ለሌላ ጊዜ ተላልፎ ለውጡ ቢጠናከር አይሻልም ወይ የሚል ይመስላል። ጠቅላይ ሚኒስትር ለዚህ የሰጡት መልስም እንደሚከተለው ነበረ። ምርጫን በሚመለከት ቀርቧል። ቢራዘም ለውጥ የተጀመረው አሁን ነው የሚለው በግል እምነት ትክክለኛ አይደለም። እኔ የኢትዮጵያን ሕዝብ ማገልገል የምፈልገው በሚቀጥለው ምርጫ ካሸነፍኩ ብቻ ነው። ሳላሸንፍ አሁን በሆነው መንገድ የለውጡን ጊዜ አሁን ያለውን የሚቀረውን ጊዜ በመምራት ያ እንዲራዘም የመግፋት ፍላጎት እኔም ድርጅቱም እስካሁን የለውም። ወደፊት ሀሳቡ የሚነሳ ከሆነ በውይይት ለሕዝብ እንገልጥ ይሆናል። የእኛ ፍላጎት እንደ ድርጅት ያለን ፍላጎት ኢትዮጵያ ውስጥ እውነተኛ ዴሞክራሲያዊ ምርጫ ማረጋገጥ ነው። ኢትዮጵያ ውስጥ እውነተኛ ዴሞክራሲያዊ ምርጫ ተረጋግጦ ኢህአዴግ ካሸነፈ በሙሉ ልብ ያሰባቸውን ሀሳቦች ለማሳካት የሚሮጥበት፣ ከተሸነፈ ደግሞ ለዘመናት ሲናገር የነበረውን ቃል ምንም አይነት የመከላከል ስራ ሳይሰራ እጅነስቶ ስልጣኑን በማስረከብ ዲሞክራሲያዊ ድርጊት መሆኑን ማረጋገጥ አለበት ብዬ አስባለ። ዶክተር አብይ ስለ ምርጫ ብቻ አልነበረም የተናገሩት። ወደፊት በሀገሪቱ የሚካሄደው ምርጫ በምንም መልኩ ጥርጣሬ ሊፈጥር የማይችልና ውጤቱ በሁሉም ዘንድ ተቀባይነት የሚኖረው እንዲሆን እንደሚሰራ ጭምር ዘርዘር አድርገው አስረድተዋል። የእኔ ህልም እና ፍላጎት ኢትዮጵያ ውስጥ እውነተኛ ዴሞክራሲያዊ ምርጫ እንዲመጣ ማድረግ ነው። ከተቻለ ቢያንስ ሬጅስትሬሽን አውቶሜት ማድረግ ከተሳካልን ሙሉ አውቶሜት ማድረግ የምርጫ ኮረጆ የሚባል ጥርጣሬ ኢትዮጵያ ውስጥ መጥፋት አለበት። ሳይመረጡ ማገልገል ትርጉም የለውም ሳይመረጡ መስረቅ ነው የሚፈለገው እንጂ ለማገልገል ሳትመረጥ መጋፋት አያስፈልግም። ከተመረጥክ ማገልገል፣ ካልተመረጥክ ደግሞ ሌላ ማገልገያ አውድ መፈለግ ስለሚቻል ምርጫው ዲሞክራሲያዊ መሆኑን በጣም አበክሮ መስራት ያስፈልጋል። ለዚህ ደግሞ አውቶሜት ማድረግ ብቻ ሳይሆን የምርጫ ተቋሙ በኢህአደግም በተቃዋሚዎችም በህዝብ እንዲታመን አድርገን የማደራጀት ስራ የቀጣይ አመት ዋናው ስራችን ይሆናል። ተቋሙ በራሱ በሁሉ የሚታመን ኢህአደግም ያምነው ህዝብ የሚያምነው ተቃዋሚዎች የሚያምኑት ከጎኑ ነው የሚመለከቱም የሚያምኑት መሆን አለበት። የእኛ ግብ ዴሞክራሲያዊ ምርጫ ማረጋገጥ ስለሆነ መራዘሙን በግል አልመርጠውም። እስካሁን አልተወያየንበትም። ጉዳዩን ስንወያይ የተለየ ሐሳብ ካለ ለህዝብ እንገልጻለን። ጠቅላይ ሚኒስትሩ በቀረበላቸው ሌላ ጥያቄ ተመስርተው የዳሰሱት ጉዳይ የሶማሌን ክልል ወቅታዊ ሁኔታ የተመለከተ ነበረ። ያቀረቡት አንዳንድ ዝርዝር በእጅጉ የሚያስደነግጥም። የሚያበረታታም ነበረ። በጅጅጋ የነበረው ሁኔታ ሰፋ ያለ አውድ አለው፤ ራሱን አስሎ ማየት ያስፈልጋል። በምስራቅ ኢትዮጵያ ባለፉት አስር ቀናት ሰፊ ንግግር ስናደርግ ቆይተናል። እዚህ አካባቢ ሲደረግ የነበረው የሰብአዊ መብት ጥሰት እና እንደ መንግስት አክት የማድረግ ሁኔታ በ ፊልም የሚታይ ወይም በፊክሽን የሚነበብ እንጂ ኢትዮጵያ ውስጥ የሚደረግ መሆኑ ያጠራጥራል። ብዙ የሚያስተነግጡ ነገሮች ተከናውኗል። እዛ አካባቢ ለምሳሌ በማረሚያ ቤት ከሚታረሙ ሰዎች ጋር አንበሳ፣ ጅብና ነብር ይታሰራል። ይሄ ኢትዮጵያ ውስጥ አለ ብሎ ማሰብ ይከብዳል። ይሄ የሆነበት ምክንያት ታሳሪዎቹ የሚጠበቅባቸውን ብቻ ሳይሆን የማይጠበቅባቸውን እንዲያወጡ ማስፈራሪያ ሆኖ የሚያግዝ ስልት ነው። ጠቃሚ ነው አይደለም የሚለውን ትተን ሰዎች ይደፈራሉ፣ ሀብት ይዘረፋል፣ ሰዎች ይሞታሉ። ጅጅጋ የተፈጸመው ነገር እንደዛ አይነት መልክ አለ። ሁላችሁም እንደምታስታውሱት እዛ አካባቢ የምናደርገው ኢንተርቬንሽን በከፍተኛ ጥንቃቄ እና ብስለት ካልተፈጸመ በስተቀር ሶማሊያን ብቻ ሳይሆን ቀጠናውን በሚያውክ መንገድ እንዲሰራ ዲዛይን የሆነ ነው። ለምሳሌ ድሬዳዋ ላይ ሆን ተብሎ ተመርጠው የጅቡቲ ዜጎች ጥቃት ደርሶባቸዋል። ለምንድን ነው? ጅቡቲ እንዲነሳና ብጥብጡ ወደ ቀጠናው እንዲሸጋገር። አጋጣሚ ሆኖ የጅቡቲ መንግስት በተለይም ፕሬዚዳንቱ የኢትዮጵያ ሁኔታ በቅርበት የሚከታተሉ የሚያግዙ ስለሆኑ መረጃ ሲያገኙ መረጃ እየሰጡ እየደገፉ ጉዳዩ እንዲረጋጋ ጥረት ማድረግ በመቻላቸው እንጂ በዚያ ክልል ብቻ ሳይወሰን ድንበር ተሻግሮም ግጭቱ እንዲሰፋ ያለመ ነው። ይሄ ለምን ሆነ፣ እንዴት ሆነ፣ እነማን አደረጉት የሚለው በሂደት ሙያተኞች በህግ አግባብ እያጠኑ እያዩ ምላሽ የሚሰጡት ይሆናል። የተፈጸመው በደልና ወንጀል ግን አሳፋሪ ነው። ሁላችንም መማር ያለብን ነገር ስልጣን ላይ ስንሆን፣ ፓወር ስንይዝ የምንወስደው የኃይል አወሳሰድ ህግን የተከተለ ካልሆነ በዘላቂነት ፓወር ላይ መቆየት ስለማይቻል እኛ ዞር ስንል የሚወጣው ጉድ ለኛም ለሰሚውም የሚያስፈራ ስለሚሆን አሁን ስልጣን ላይ ያሉ ሰዎች ነው ትምህርት መውሰድ ያለባቸው። ከዚህ እዛ እያስተካከል ነው፣ ለውጡ መስመር እየያዘ ነው። ህዝቡን አሳትፈን ወንጀለኞች እየለየን ለህግ የምናቀርብበት ስርዓት ተጀምሯል። እሱ በቂ አይደለም። ሌሎች ክልሎች ከዚህ ጉዳይ ትምህርት ወስደው ከህግ ውጪ ምንም አይነት ድርጊት ይፈጸም ከጊዜ በኋላ ወጥቶ በሀገርም በዜጎች ላይም ጉዳት የሚያደርስ መሆኑን ትምህርት መውሰድ ያስፈልጋል። ተቋማቱም ከዚህ አንጻር ስራቸውን እንዲሰሩ ማድረግ ያስፈልጋል። ዶክተር አብይ አህመድ የፌዴራሉ መንግስት ስልጣኑን በክልሎች ውስጥ ተግባራዊ የማድረግ አቅሙን የሚጠራጠር ጋዜጠኛ ላቀረበላቸው ጥያቄም የሰጡት መልስ የሶማሌን ክልል በምሳሌነት ይወሰደ ነበረም። ከሶማሌ ጉዳይ ጋር ብናያይዘው የሶማሌ ልዩ ኃይል ሙሉ በሙሉ ሕገ መንግስቱን አውቆ በዛ የሚመራ ነበር ማለት አይቻልም አይቻለም። እዚያ ውስጥ የቤተሰብ ስብስብ አብዛኛውን ኃይል ይዞ ከህግ ውጪ የግለሰቦችን ፍላጎት ለማራመድ ለማሳካት ሲሰራ ነበር። ሶማሌ ጀመርነውን የማስተካከያ ስራ በሁሉም ክልሎች በፌዴራልም እያጠናከርን እንቀጥላለን። በጊዜ ብዛት እየጠራ መሄድ ይሆናል። መንግስት ግን የህግ ልናን ለማረጋገጥ ጉልበት አለ ወይ ከሆነ፣ ጥያቄው ምንም ጥርጥር የለውም። የጉልበት ጉዳይ አይደለም። አፈታቱ ምን እናድገው ነው ደጋግመን እያሰብን ያለ ነው እንጂ አንድ ችግር ሲፈጠር ዘሎ ገብቶ በርከት ያሉ ሰዎች ለመያዝ የሚያስችል አቅም ስለሌለ ተደርጎ ባይወሰድ ጉዳዩ ሳይሆን ምንም በደልስ አንፈጽም። አጥርተን ይዘን ፍርድ ቤት ከቀረብን በኋላም የተሟላ እርምጃ የሚያስወስድ ነገር መኖሩን ለማረጋገጥ በተሰራ ሥራ መዘግየቶች እንዳሉ ቢወሰድ ጥሩ ነው። እድሉን ያገኙ አያሌ ጋዜጠኞች ብዙ ጥያቄዎችን ለጠቅላይ ሚኒስትር አብይ አቅርበዋል። ከጠቅላይ ሚኒስትር ጽህፈት ቤት በተገኘው መረጃ መሰረት ከአንድ መቶ ሀምሳ የማያንሱ ጋዜጠኞች ለዛሬው ጉባኤ ታድመው ነበረ። በሚቀጥሉት ቀናት አንዳንዶቹን ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በሀገሪቱ የታወጀው የምህረት አዋጅ ለጊዜው የቀድሞውን ፕሬዚደንት መንግሥቱ ኃይለማርያምን እንደማያካትት አስታውቀዋል። የግል ጤናቸውን ጉዳይ በተመለከተ የሚናፈሱ መረጃዎች የተሳሳቱ መሆናቸውንም ገልጸዋል። ከአሜሪካ ጉብኝት ከተመለስኩ በኋላ የተሰማኝን ጤንነት ያህል ተሰምቶኝ አያውቅም ሲሉም ነው የገለጹት ጠቅላይ ሚኒስትር አብይ በእነዚህና በሌሎች ጉዳዮች ላይ የሰጧቸውን ቀጣይ ማብራሪያዎች የተመለከተውን ሁለተኛ ዘገባ የላክልን እስክንድር ፍሬው ነው። በአስተዳደራቸው እየታየ ያለው ለውጥ በጋዜጣዊ መግለጫው አካሄድም ተንጸባርቋል። ከተለመደው ጠበብ ያለ ክፍል ሰፋ ወዳለው የመሰብሰቢያ አዳራሽ መዛወሩ ነው የታየው። ቃለ መሐላ ፈጽመው የጠቅላይ ሚኒስትርነቱን ኃላፊነት ከተረከቡበት መጋቢት ሀያ አራት ቀን ጀምሮ በበርካታ ጉዳዮች ተጠምደው ለቆዩት ወጣት መሪ ጋዜጣዊ መግለጫው የመጀመሪያቸው ነው። የተገኙትን ጋዜጠኞች ቁጥር ለተመለከተም የቀረ የመገናኛ ብዙሃን ተቋም ያለ አይመስልም። እንደዚህ ቁጥሩ የበዛ ካሜራ ፊት ቆሜ አላውቅም ሲሉም ነው ጠቅላይ ሚኒስትሩ ጋዜጣዊ መግለጫውን የጀመሩት። ለተለያዩ ጥያቄዎችም ምላሽና ማብራሪያ ሰጥተዋል። በኢትዮጵያ የታወጀው የምህረት አዋጅ ለጊዜው የቀድሞውን ፕሬዝዳንት ኮሎኔል መንግሥቱ ኃይለማርያምን እንደማያካትት የገለጹበት አንዱ ነው። ይቅርታ ይደረግላቸዋል ተብሎ ይጠበቃል። ምን ታስቧል? ይመጣሉ ወይ ለሚለው ያው እንደምታውቁት አዋጅ ከህገ መንግስት በታች የሆነ ህግ ነው። ህገ መንግስቱ በምህረት አዋጅ የቀይ ሽብር ጉዳይ እንደማይካተት በግልጽ ያስቀምጣል። ስለዚህ አሁን ባለ ሁኔታ ኮሎኔል መንግስቱ በምህረት በኢትዮጵያ አይመጡም። ህገ መንግስቱ ይሄንን ስፔሲፊክ አርቲክል አሻሽሎ ይህ እንደዚህ አይነት ወንጀሎች የሚያካተትበት እድል ወደፊት ካጋጠመ እሳቸውም ሊካተቱ ይችላሉ። አሁን ባለው ሁኔታ ግን ህገ መንግስቱ በግልጽ በቀይ ሽብር የተሳተፉ ኃይሎችን በምህረት አዋጅ ማስተናገድ እንደማይቻል ስለሚገልጽ እና አዋጅ ከህገ መንግስቱ በታች ስለሆነ ከአጭር ጊዜ አንጻር አይጠበቅም ነው መልሱ። በአባይ ወንዝ ላይ እየተገነባ የሚገኘውን የህዳሴ ግድብ በተመለከተም ለመዘግየቱ አንዱ ምክንያት ፕሮጀክቶቹ በመከላከያ ኢንጂነሪንግ ቴክኖሎጂ ተቋም ወይም ሜቴክ መያዛቸው እንደሆነ አብራርተዋል። ሁላችሁም እንደምታውቁት የፕሮጀክት ማኔጅመንት በግሉም፣ በመንግስት ሴክተርም በጣም ከፍተኛው ችግር ያለበት ሴክተር በህዳሴ ግድብ ሳይሆን በሁሉም ፕሮጀክቶቻችን ኮንዶሚኒየምም ቢሆን ባስብ ነው ጊዜ አንጨርስም፣ ስኳርም ሲሆን አንጨርስም። አንዱ የልምድ ነው። ሁለተኛው ደግሞ የስራ ባህላችን። ይሄን በደንብ እየፈተሹ ማስተካከል ያስፈልጋል ህዳሴ ላይ፣ የስኳር ፋብሪካ ላይ፣ የቤት ግንባታ ላይ፣ የመንገድ ግንባታ ላይ። ሁለተኛው ዲዛይን ህዳሴን የሚያክል ትልቅ ፕሮጀክት በጠራ ዲዛይን ጀምረን በቂ እውቀት ይዘን ስራ ውስጥ ገብተናል ብሎ ማሰብ ያስቸግራል። ሶስተኛው ደግሞ ኮንትራት አውት ያግንበት መንገድ አብዛኛውን ስራ ይሰራ የነበረው ሜቴክ የሚባል ሀገር በቀል ኩባንያ ነው። ይህ ኩባንያ አገር ለማልማት እና ለመቀየር ፍላጎት ባላቸው ኃይሎች የተደራጀ መነሻ ሀሳቡ አገር በቀል አቅም ፈጥሮ የራስን ልማት በራስ ኃይል ማሳለጥ ታሳቢ ያደረገ ነው። አፕሮቻችን ግን በጣም ችግር ያለበት እንኳን ህዳሴ ግድብ መስራት እንደ ህዳሴ አይነት ግድብ በትክክል አይተው የማያውቁ ሰዎች ተሰብስበው ህዳሴ ግድብ እንሰራለን የሚል የሞራል ብቃት ሲይዙ ከእነሱን ማገዝ የሚችል ያን ሞራል መደገፍ የሚችል እውቀት አድቫይዘሪ የሆነ ኃይል አብረን ካላሳተፍን በስተቀረ ፍላጎት ነው ጋር ደሊቨር ማድረግ ግን አይቻልም። ያን ያጋጠሙ ያ በማጋጠሙ ሳሊኒ መስራት የሚገባውን ስራ ከሰራ በኋላ እኛ ደሊቨር ስላደረግን ዘግቶብኛል እና በርካታ ገንዘብ ክፈሉኝ የሚል ጥያቄ አቅርቧል። ይህን ጉዳይ ለማረጋገጥ ከሁለት ወር ሁለት ወር ገደማ በፊት ወደ ግድቡ ሄጄ የነበር ግድቡን ለማየት ያለበት ሁኔታ ለማረጋገጥ። የህዳሴ ግድብ ማሰባችን በጣም በጣም ደስ የሚል ነገር ነው። የህዳሴ ግድብ የእያንዳንድ ኢትዮጵያዊ አሻራ ያረፈበትና ኢትዮጵያውያን ማለምና ማድረግ የምንችል መሆኑን ለዓለም የምናሳይበት ግድብ ነው። ትልቅ ትልም ነው። ካልከወንነው፣ ካልጨረስነው በጣም የሚያሳፍር፣ ከጨረስነው ደግሞ የሚያኮራ ነው። አሁን እኛ የምንፈተሸው ትላልቅ በማሰባችን ሳይሆን ትላልቅ በመከወናችን ልክ ነው የሚሆነው። ለመከወን ያለን መንገድ ደግሞ ምን ይመስላል የሚለውን ጉዳይ በእኔ እምነት መሸፋፈን ተገቢ ነው ብዬ ስለማላምን ከመጣው በኋላ ቲም አዋቅር ያለው ጥናቱን አጥንተው እንዲያቀርቡ የቲሙ ውጤት የሚያሳየው በፍጥነት ከሜቴክ ፕሮጀክቶቹ ተወስደው ልምድ ወዳላቸው ኩባንያዎች ካልተሸጋገረ በስተቀረ ባልኩት እድሜ ብቻ ሳይሆን ከዚያ በላይ እንዲቆይ የመጨረስ አዝማሚያችን አስኪ ነው። ለዚህ ብዙ ነገር ወደፊት ሙያተኞች እያጠኑ ያወጣሉ ብዬ አስባለሁ። ይሄ ስለሆነ ኢንጂነር ስመኘው ኮንትራክት አውት እንዳደረገ ሰው ሜቴክም ይስራው፣ ሌላም ኩባንያ ይስራው፣ የእሱ ፍላጎት በእሱ ዲዛይን ልክ ኮንትራክተሮች ዴሊቨር እንዲያደርጉ ማድረግ ነው የሚጠበቅብ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተለይ ከዩናይትድ ስቴትስ ጉብኝት ከተመለሱ በኋላ የጤና እክል እንደገጠማቸው የሚገልጹ መረጃዎች በአንዳንድ ማህበራዊ መገናኛ ብዙሃን ተሰራጭተዋል። ስለዚህ የተጠየቁት ጠቅላይ ሚኒስትሩ ፍጹም ጤነኛ መሆናቸውን ገልጸዋል። የጤና ችግር አላጋጠመኝም። ምንም አይነት የጤና ችግር አልነበረኝም አስጋት አይግባ ግን፣ እንዲያመኝ የሚፈልጉ ሰዎች ካሉ እና እነሱ ሲያሰራጩ እናንተ ደግሞ ሳታረጋገጡ እሱን ለማባዛት ልምድ መውሰድ ያስፈልጋል። እኔ ሞኝ አቅም አጋጣሚ ነው። በጣም ጤነኛ ያንኩበት ጊዜ ካለ ከአሜሪካ መልስ ነው እና በዛ ቢታይ ጥሩ መሰብ፣ ዋልታውን ግን ውሸት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ጋዜጣዊ መግለጫ ለሌሎች ልዩ ልዩ ጥያቄዎችን ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። No.